ስፖርት። ሰላም፣ ጤና ይስጥልን የዝግጅታችን ተከታታዮች። አትሌቲክስና እግር ኳስን ጨምሮ በሳምንቱ የመጨረሻ ቀናት በተከናወኑ ስፖርታዊ ክንውኖች ላይ የሚያተኩረው የዕለቱ መሰናዷችን እነሆ ጀመረ። ታምራት ዲንሳ ነኝ። አብራችሁን ቆዩ። በአትሌቲክስ ኢትዮጵያውያን አትሌቶች በሳምንቱ የመጨረሻ ቀናት በፓሪስ የዳይመንድ ሊግ ውድድር ድል ቀንቷቸዋል። የኢትዮጵያ አትሌቲክስ ፌዴሬሽን ጃፓን ለምታስተናግደው የዓለም አትሌቲክስ ሻምፒዮና የማራቶን ተወዳዳሪዎችን ይፋ አድርጓል። በእግር ኳስ የዓለም የክለቦች ሻምፒዮን አስገራሚ ውጤቶች እየተመዘገቡበት ለጥሎ ማለፍ የሚፋለሙ ቡድኖችን እየለየ ነው። በክረምቱ የዝውውር ወቅት ክለቦች የጎደላቸውን ሊሞሉ ባላቸው ላይ ሊያጠናክሩ በገበያው በንቃት እየተሳተፉ ነው። የእንግሊዝ ሊቨርፑል ጀርመናዊውን የአጥቂ አማካይ ፍሎሪያን ቬርስ የክለቡ የዝውውር ክብረ ወሰን በሆነ ዋጋ ከባየር ሊቨርኩሰን ሲያስፈርም፣ አርሴናል ለረዥም ጊዜ ሲወራበት ከነበረው የአርቢ ላይፕሲሽ አጥቂ ቤንያሚን ሴስኮ ዝውውር መውጣቱን አስታውቋል። ሌሎችም ዘገባዎች አሉ። ባለፈው አርብ ምሽት የፈረንሳይ ፓሪስ ባስተናገደችው የዳይመንድ ሊግ ውድድር ኢትዮጵያውያኑ ዮሚፍ ቀጀልቻ እና ለሜቻ ግርማ በየተሳተፉበት ርቀት አሸናፊ ሆነዋል። ከረዥም የጉዳት ጊዜ በኋላ የተመለሰው አትሌት ለሜቻ ግርማ በርካቶች በትኩረት የተከታተሉትን የ3000 ሜትር የመሰናክል ውድድር በበላይነት ሲያጠናቅቅ የገባበት ሰዓት 8 ደቂቃ ከ7 ሰከንድ ከ1 ማይክሮ ሰከንድ ሆኖ ተመዝግቧል። በውድድሩ የተሳተፈው ሌላው ኢትዮጵያዊ ጌትነት ዋለ ሶስተኛ ሆኖ አጠ አጠናቋል። በውድድሩ ሁለተኛ የወጣው ሞሮኮዊው አትሌት ሳላዲኔ ቢን የዚዴ ነው። አትሌት ለሜቻ ግርማ ብዙ በተጠበቀበት የፓሪስ ኦሎምፒክ የ3000 ሜትር መሰናክል ውድድር በውድድሩ ማጠናቀቂያ 200 ሜትር ሲቀረው በመሰናክል ተደናቅፎ ከተጎዳ በኋላ ሆስፒታል መግባቱ ይታወሳል። ለሜቻ ከዚያ ጊዜ ወዲህ በዓለም አቀፍ ውድድር ሲሳተፍ፣ ለዚያውም በአስደናቂ ብቃት ይህ የመጀመሪያው ነው። በዕለቱ በተከናወነ የ5000 ሜትር ውድድር አትሌት ዮሚፍ ቀጀልቻ ሲያሸንፍ የገባበት ሰዓት 12 ደቂቃ ከ47 ሰከንድ ከ84 ማይክሮ ሰከንድ ሆኗል። ከአትሌቲክስ ዜና ሳንወጣ ኢትዮጵያ የፊታችን መስከረም የጃፓኗ መዲና ቶኪዮ ለምታስተናግደው የዓለም የአትሌቲክስ ሻምፒዮና የማራቶን ተወካዮቿን ይፋ አድርጋለች። የኢትዮጵያ አትሌቲክስ ፌዴሬሽን ከሰሞኑ ይፋ ያደረገው መረጃ እንደሚያመለክተው በሁለቱም ጾታ ከነ ተጠባባቂያቸው አራት አራት አትሌቶች ተመርጠዋል። በወንዶች አትሌት ታምራት ቶላ፣ አትሌት ዴሬሳ ገለታ፣ አትሌት ታደሰ ታከለ በዋና ተሳታፊነት ሲመረጡ አትሌት ሚልኬሳ መንገሻ በተጠባባቂነት ተይዟል። በሴቶች ማራቶን አማኔ በሪሶ የቀጥታ ተሳታፊ መሆኗን ስታረጋግጥ አትሌት ትዕግስት አሰፋ፣ አትሌት ሱቱሜ አሰፋና አትሌት ያለምዘርፍ ይሁዓለው በዋና ተሳታፊነት ተመርጠዋል። አትሌት ትዕግስት ከተማ ደግሞ በቡድኑ በተጠባባቂነት መያዟን ፌዴሬሽኑ አስታውቋል። ለዓለም አቀፍ ውድድሮች የአትሌቶች ምርጫን በተመለከተ ለወትሮ ስሞታ የማይለየው የኢትዮጵያ አትሌቲክስ ፌዴሬሽን አትሌት ስለሺ ስህን የሚመራው አዲሱ የፌዴሬሽኑ አመራር ስራ ከጀመረ ወዲህ የመጀመሪያው በሆነው የአሁኑ የአትሌቶች ምርጫ እንዴት ተከናወነ ስንል ጠይቀናል። ኦምና ታደለ የአዲስ አበባ ተባባሪ ወኪላችን ነው። የአትሌቶች የማራቶን ምርጫ የተደረገው በዓለም አትሌቲክስ እንዳሳወቀው መሰረት በአስራ ስምንት ወራት ውስጥ የተመዘገቡ ውጤቶች መሰረት ተገና አድርጎ ነው እነዚህ አትሌቶች ሊመለመሉና ሊመረጡ የቻሉት። ያም ማለት ከህዳር አምስት ሁለት ሺ ሀያ ሶስት የአውሮፓውያን አቆጣጠር እስከ ፈረንጆቹ ግንቦት አራት ሁለት ሺ ሀያ አምስት ድረስ ያለውን ጊዜ ከሁለት ሺ ሀያ ሶስት እስከ ሁለት ሺ ሀያ አምስት ማለት ነው ያለውን የአስራ ስምንት ወራት ጊዜን ይዞ ነው። እንግዲህ በዛ ውጤት መሰረት ነው አትሌቶቹ ሊመረጡ የቻሉት። ከዚህ በፊትም ይህን ሚኒማም ያሟሉና ጥሩ ውጤት ጥሩ ሰዓት ያላቸው አትሌቶች ሲመረጡ ነበር። በእርግጥ አንዳንድ ጊዜ ጥሩ ውጤት ያላቸው በአስራ ስምንት ወራት ቆይታቸው ጥሩ ጊዜን ያሳለፉ አትሌቶች ያልተመረጡበት ጊዜ ስለነበረ ቅሬታ እየተነሳበት የነበረው ምርጫ ነው። አሁን ላይ የአትሌቲክስ ለሺ ሰነ የሚመሩት የአትሌቲክስ ፌዴሬሽን ስራ አስፈፃሚ ወደ ስልጣን ከመጣ በኋላ የተወሰኑ መሻሻሎችን ለማሳየት ጥረት አድርጓል። የዓለም አትሌቲክስ ባሰፈረው መሰረት እንግዲህ በአስራ ስምንት ወራት ውጤት ውስጥ የተመዘገቡ ውጤቶች ናቸው። ለማራቶን አትሌቶች ምልመላ ስርዓት ይፋ ማድረጉን የኢትዮጵያ አትሌቲክስ ፌዴሬሽን ያሳወቀው ሌሎች ውድድሮች ለሚሳተፉ አትሌቶችን ለመምረጥ እስከ ነሐሴ ሀያ አራት ሁለት ሺ አምስት ድረስ የመጨረሻ ይጠበቃል። ምክንያቱም ውድድሩ የሚጀመረው ከመስከረም ሶስት እስከ መስከረም አስራ አንድ ሁለት ሺ አስራ ስምንት ስለሆነ እስከ ነሐሴ ሀያ አራት ሁለት ሺ አምስት ድረስ አትሌቶችን መመልመል ይችላል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ሌሎች ውድድሮች እስከ ነሐሴ ሀያ ስምንት የዳይመንድ ሊግ ውድድርም ስለሚቀጥል የአስር ሺ አምስት ሺ ሌሎች የመም ውድድሮች ለሚሳተፉ አትሌቶችን በዛው ልክ እንደሚመርጥ ይጠበቃል። እንደ ኦምና እንግዲህ የኢትዮጵያ አትሌቶች በተለይ አሁን አሁን በማራቶን የተሻለ ውጤት እያሳዩ እንደሆነ እየተመለከትን ነው። በተለይ ደግሞ ኢትዮጵያውያን በሁለቱም ጾታዎች የሚወከሉባቸው የመካከለኛና ና የረዥም ርቀት ውድድሮች በተለይ በ5000፣ 10000፣ ከ1500 ሜትር ጀምሮ አሁን አሁን የማፈግፈግ ውጤት ነው እያየን ያለ ነው። በምን ሁኔታ ላይ ነው ያለው? በቀጣዩ የዓለም ሻምፒዮና ኢትዮጵያ እንዴት ትጠበቃለች? ቀጣይ ውድድሮች ላይ ኢትዮጵያ የተሻለ ውጤት እንድታመጣ ፌዴሬሽኑ ስሩ ፍላጎት አለው። ነገር ግን የማዞተሪያ ስፍራዎች በስፋት አለመገኘታቸውን ተከትሎ እንዲሁም በጎዳና ላይ ውድድሮች የሚሰጠው የገንዘብ ሽልማት ከፍ ማለቱን ተከትሎ ተወዳዳሪዎች ከመም ይልቅ ወደ ጎዳና ላይ ውድድር የሚደረግበት ውድድሮች ላይ የሚሳተፍ ሁኔታ ይታያል። በተለይ በግማሽ ማራቶን፣ በማራቶን እና እንዲሁም በአስራ አምስት ኪሎ ሜትር ውድድሮች ላይ ለመሳተፍ ነው ፍላጎት ያላቸው ያለውም የገንዘብ ሽልማት ከፍተኛ በመሆኑ እንዲሁም ደግሞ የመም ውድድሮችን ለማድረግ መም ላይ ልምምዶችን መስራት ይጠይቃል። በዛ ምክንያት ኢትዮጵያ ውስጥ ያሉት የመም መወዳደሪያ ቦታዎች ውስንነት ስላለባቸው በስፋትም በጥራትም ብዙ ባለመሆናቸው ብዙ ተወዳዳሪዎችን እንዳናገኝ አሁን ላይ ማነቆ ሆኖብናል። ያንን ለማሻሻል ፌዴሬሽኑ ፍላጎት አለው፣ ግን የመንግስት መረባረብ ይፈልጋል። በተለይ አዲስ አበባ ስታዲየም መሙ እንደገና የታደሰ ነው የሚገኘው እንደገና የተሰራ ነው የሚገኘው። ሌሎች ማዘውተሪያ ስፍራዎች ሲሟሉ ግን ይበልጥ አትሌቶችን ለማግኘት እንደሚጥር እንደሚፈልግ አትሌቲክስ ፌዴሬሽኑ ከዚ በፊት የሚያሳውቀው ጉዳይ ነው። እንደው አትሌቶች በተለይ በዚህ ከአትሌቲክስ ጋር እያይዘን የምናነሳው አንዱ ጉዳይ በግላቸው በዓለም አቀፍ ደረጃ በግል በሚደረጉ ውድድሮች ላይ ተሳትፎ የሚያገኟቸው ውጤቶች በብሔራዊ ቡ ላይ የማይደገሙባቸው ሁኔታዎች በተደጋጋሚ ይታያል። ምክንያቱ ምን ይሆን? ምናልባት በዚህ በኩል ያለውን ክፍተት ለመድፈን የተደረገ ጥረት ካለ በአዲሱ የስራ አስፈጻሚ ኮሚቴ አንደኛው ምክንያት በተለይ የኦሎምፒክ ላይ ያለን ውጤት ማሽቆልቆሉን ተከትሎ መጣ ይመስለኛል። አንደኛው ምክንያት ብዬ ማሰበው የስልጠና መንገድ ነው። ምክንያቱም አትሌቶች በግል ነው የሚሰለጥኑት። የግል አሰልጣኞች በብሔራዊ ቡድን ለማሰልጠን በብዛት የፌዴሬሽኑን ክራይቴሪያ የሚያሟላ አሰልጣኞች ብቻ ናቸው እስካሁን ድረስ ብሔራዊ ቡድን አሰልጣኝነት ላይ የሚሄዱት። አንዳንድ ጊዜ የግል አሰልጣኝ መፈለግ፣ በተመደበው አሰልጣኝ ለመሰልጠን ማመንታት፣ የመሳሰሉ ነገሮች አሉ። ያ ከፍተኛ ቅራኔን እየፈጠረ የነበረ ጉዳይ ነው። ያንን በተሻለ መንገድ ለመቅረፍ ፌዴሬሽኑ ስራዎችን እየሰራው ነው ብሏል። ግን የስራዎቹን ውጤት እስካሁን አልተመለከት ናቸው ምክንያቱም ገና የዓለም አትሌቲክስ ቻምፒዮንሺፕ የሚደረገው ጃፓን ውስጥ ገና መስከረም ላይ ስለሆነ ምን ያህል ተሰርቷል የሚለው ነገ ወደፊት የምናየ የሚሆነው። ግን በአሰልጣኝ ምርጫና የአትሌቶችና የአሰልጣኝ ግንኙነት እንዴት መሆን እንዳለበት ፌዴሬሽኑ በተጠናከረ መልኩ ለመስራት ጥረት እያደረገ እንደነበረ አውቃለሁ። ምን ያህል ውጤቱ የተሻለ ነው የሚለውን ግን በውድድሮች ላይ ነው የምንመለከተው። መልካም። ኦምና ታደለ ከአዲስ አበባ አመሰግናለሁ። እኔም አመሰግናለሁ። እግር ኳስ በአሜሪካ አስተናጋጅነት 32 ክለቦችን በስምንት ምድብ ከፍሎ እያወዳደረ የሚገኘው የፊፋ የዓለም የክለቦች ሻምፒዮና ወደ ጥሎ ማለፍ ዙር ያለፉ ክለቦች እየተለዩ ነው። እዚህም እስካሁን ከየምድባቸው ሁለት ሁለት ጨዋታዎችን አድርገው ሁለቱንም ያሸነፉና ወደ ጥሎ ማለፉ በቀጥታ ማለፋቸውን ያረጋገጡ አምስት ክለቦች ናቸው። 16 ክለቦችን በጥሎ ማለፍ ለሚያገናኘው ፍልሚያ ቀድሞ ማለፋቸውን ያረጋገጡት የብራዚሉ ቦታ ፎጎ፣ በምድብ 3 የተደለደለው የጀርመኑ ሻምፒዮን ባየር ሙንሽን በምድብ አራት የሚገኘው የብራዚሉ ፍላሚንጎ እንዲሁም በምድብ ሰባት ላይ የተደለደሉት የጣሊያኑ ጁቬንቱስ እና የእንግሊዙ ማንቸስተር ሲቲ ናቸው። በውድድሩ በተከታታይ ባስተናገዱት ሽንፈት ስምንት ክለቦች ከወዲሁ መሰናበታቸውን አረጋግጠዋል። ሲያትል ሳውንድ፣ ኦክላንድ ሲቲ፣ ላፍክ፣ ኦሮዋ ሬድስ ዑስላንና ፓቹካ ተከታታይ ሽንፈት አስተናግደው ከዓለም አቀፉ የክለቦች ሻምፒዮና በጠዋቱ የተሰናበቱ ናቸው። ከስድስት የእግር ኳስ ኮንፌዴሬሽኖች 32 ክለቦችን የሚያፋልሙው የዓለም የክለቦች ዋንጫ በጎርጎርሳዊ 2000 ነበር የተጀመረው። በውድድሩ የስፔኑ ኃያል ሪያል ማድሪድ አምስት ጊዜ ዋንጫውን በማንሳት በረዥም ርቀት ይመራል። የዝውውር ወሬ። የእንግሊዙ ፕሪሚየር ሊግ አሸናፊ ሊቨርፑል ጀርመናዊውን የአጥቂ አማካይ ፍሎሪያን ቪርስ የክለቡ የዝውውር ክብረ ውሰን በሆነ ዋጋ በይፋ እጁ አስገብቷል። ሊቨርፑል ተጫዋቹ ከባየር ሊቨርኩሰን ለማስፈረም የክለቡ ክብረ ውሰን በሆነ 100 ሚሊዮን ፓውንድ እና ተጨማሪ 16 ሚሊዮን ፓውንድ ክፍያ ሲፈጽም ተጫዋቹ ለቀጣዩ አምስት ዓመታት የግሉ ይሆናል። ፍሎሪያን ቪርስ ለጀርመን ብሔራዊ ቡድን ካስቆጠራቸው ጎሎች በተጨማሪ ለባየር ሊቨርኩሰን 197 ጨዋታዎችን በማድረግ የጥፋት ግቦች ማስቆጠር ችሏል። የእንግሊዙ አርሴናል ለረዥም ጊዜ ሲወራበት ከነበረው የጀርመኑ የአርቢ ላይፕሲሽ አጥቂ ቤንያሚን ሴስኮ ጋር ከነበረው የዝውውር ጥረት መውጣቱ ተሰምቷል። አጥቂ ማስፈረም ብርቱ ፈተና እንደሚሆንበት የሚነገርለት አርሴናል የዝውውር መስኮቱ ከመዘጋቱ በፊት የትኛውን ተጫዋች ሊያስፈርም እንደሚችል ለጊዜው ፍንጭ አልተገኘም። አርሴናል በተጠናቀቀው የሊጉ የውድድር ዓመት በርካታ አጥቂዎች ተጎድተውበት አማካዮችን በአጥቂ ስፍራ በማጫወት ዓመቱን ለማጠናቀቅ መገደዱ ይታወሳል። እንግዲህ አድማጮቻችን፣ ለዛሬ ያለውን የስፖርት መሰናዷችን በዚሁ አበቃን። ለአብሮነታችሁ ምስጋናችን ትልቅ ነው። የሳምንት ሰው ይበለን። ጤና ይስጥ።